የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ ሦስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እስራኤል ተቀምጣ የኔን ህይወት እመራለሁ ብላ የምታስብ ከሆነ ተሳስታል እና ይህ ኮነች ደረዛዛ ደረግቻ ህይወታችን እዚህ ሲኦል ነው። ነገር ግን ይህን ገሀነም የግድ ማሸነፍ ይኖርብናል አይደል? ይህ ቦታ ገነት እንጂ ሲኦል አይደል። የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለም ወርቅ ዴቪድሰን ፊግ ትሪ በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በአገር ጉዳይ ላይ ያተኮሩ ቅንብሮችና ሌሎችንም ይዘናል። ጤና ስጥልን፣ ክብራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ጥቅምት 23 2012 ዓ ም ከልዩ ልዩ ቅንብሮቻችን ጋር ተረኛው አቀናባሪ እንደሳለኝ መኮንን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ። እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍስሐዬ ነኝ። ሰሞኑን በኦሮሚያ በሐረር እና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ህዝብ ንግግር አድርገዋል። እስክንድር ፍሬው ዝርዝር አለው። ከጥቅምት 12 ጀምሮ በኦሮሚያና ባህራሪ ክልሎች እንደዚሁም በድሬዳዋ ከተማ ከተፈጠረውና የበርካታዎች ህይወት ከጠፋበት ግጭት በኋላ የመጀመሪያ የሆነ ንግግር ነው ዛሬ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ ያደረጉት። በአገሪቱ በሚከሰቱ ግጭቶች ተጎጂ የሚሆነው ሁሉም ኢትዮጵያዊ መሆኑንም ነው ጠቅላይ ሚኒስትሩ የሰሞኑን ሁኔታ በማሳያነት በመጥቀስ ያብራሩት። ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደ ዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ፣ አራት ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች ስምንት የጋሞ ብሔር ተወላጆች ሁለት የስልጤ ብሔር ተወላጆች አንድ የጉራጌ ብሔር ተወላጅ ሁለት የሀዲያ ብሔር ተወላጅ እንዲሁም አንድ የአርጎባና አንድ በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት አርባ ክርስቲያን 34 ሙስሊም አስራ ሁለት ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በእርስ ግጭት ተቧድነው ሰዎች አደጋ ያደረሱት የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ አስር ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። ጠቅላይ ሚኒስትሩ በዚሁ ንግግራቸው መንግስታቸው ግጭቶችን ለማብረድ በሚሰራው ስራ ህብረተሰቡ ትብብር እንዲያደርግም ጠይቀዋል። ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከተለያየ ብሔር ወኪሎች በነበረን ውይይቶች ተጨማሪ እልቂት በማያመጣና አስተማሪ በሆነ መልኩ ችግሮችን ለመፍታት የሚያደርጉትን ጥረት ዜጎች በመገንዘብ ከጎናችን እንዲቆሙ ድጋፋቸውን አጠናክረው እንዲቀጥሉ ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ሕልውናና አንድነት አደጋ ውስጥ እንዳይገት እንዳይከት በከፍተኛ የኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ መሆኑን መላው የኢትዮጵያ ሕዝብ እንዲገነዘብና ለዚህም የበኩሉ ሚና እንዲጫወት በትህትና እጠይቃለሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው መገናኛ ብዙሃንን ጨምሮ ማንኛውም ወገን ግጭትን ከሚያባብሱ ተግባራት እንዲቆጠብም አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሬዚደንት ዶናልድ ትራምፕ ኡክራይን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሀውስ ቤተ መንግስት ተከላክሏል። ባይደን በመጪው ዓመት አሜሪካ ውስጥ በሚካሄደው ምርጫ ከዋና ዋና የፖለቲካ ተወዳዳሪዎቻቸው መካከል አንዱ መሆናቸው የሚታወቅ ነው። ከትራምፕ ረዳቶች መካከል አንዷ ኬሊ አን ኮንዌይ ወደ ወንጀል የሚያመራ ነገር የለም ሲሉ ዛሬ ለሲኤንኤን የዜና ስርጭት ተናግረዋል። ነገር ግን ለኡክራይን እንዲሰጥ የተመደበውን 391 ሚሊዮን ዶላር እርዳታን በባይደንና በልጃቸው ሃንተር ላይ ምርመራ ከማካሄድ ጋር ተያይዞ መሆኑን ወይም አለመያያዙን አላወቅኩም ብለዋል። አድማጮች፣ የምሽቱ ዜናችን ዚህ ላይ ያበቃ። ጤና ይስጥልኝ! ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች እሁድ ጥቅምት 23 2012 ዓ ም ልዩ ልዩ ቁም ነገር አዘል ቅንብሮቻችን ይዘን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ረኛው አቀናባሪ ደሳለኝ መኮንን ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። እውነት ከመንበርህ የለህማ ምናዋ መንግሥተ ሰማይ የምሕረትሽ ቀን ራቀ፣ ምነው ትንግርትሽ ረቀቀ። ምነው ኪዳንሽ ታጠፈ፣ ወዝሽ ወዘናሽ ነጠፈ፣ እንደ ዳጉሳ ድፍድፍ ላቦትሽ ተንጠፈጠፈ፣ አሳሪሽ ጠሎ አሰፈፈ። ምነው ውርሾ ተሟጠጠ፣ ጎታው ጎተራው ታጠጠ፣ ረሃብ ላንቃው ፈጠጠ፣ ያዳም ልጅ አጽሙ ገጠጠ። ምነው ጭር አለቀየው፣ ሀሩር ነዲሉ በረታ ኮርማ ውጡን ማዱ ተረታ። ምን ነው ነበልባሉ አየለ ማሳው ተንቀለቀለ ነቀለ ሞፈር ሰቀለ ተገድራ ደቀለ። ምን ነው ምድር ጨነገፈች ዝላ ተርገፈገፈች ካስማ እንደተደገፈች። ምን ነው ሳታብብ ረገፈች። ምን ነው ይናጡ ደረቀ አራስ ልጅ ተስረቀረቀ ምን ነው አንጀቱ ታለበ በእውነቱ ተለበለበ ኮሶስ ምግቡቱን ለበበ ምን ነው ወላድ ተንሰለሰለ ልሳነ ቃሉ ሰለለ በቁሙ ከስሞ ከሰለ አቤት የእርግማን ቁርሾ በንጣይ እርሾ መነሾ ምነው ላይ ጸድቅ በቀለ የሰው ልጅ ዋጋ ቀለለ ትቢያ አፈር ተቀላቀለ ሆድና ጀርባው ተጣብቆ አንጀቱ በራብ ተሰብቆ እንደ ፈረሰ ክራር ቅኝት ሰርቅ እንዳነቀው ድብኝት ወለሰ ስልቱ ስለቱ ሰው ያ ሰው ጠንካራው ብርቱ የጥንቱ የጠዋቱ የመሰረቱ ውሳኔው ተርመጥምጦ ተፈጥርቆ ተዳምጦ ተሞዥርጎ ተሸምጥጦ ምን ነው ጓሽቶ ሆመጠጠ እንደ በሬ ጨው ሆረጠ በአፍላው ተዘፍልፎ አረጠ እንደ መወክላ ጎዛ በችንጋር ተገድግዶ ይግባኝ እንዳይል ታግዶ እንደ ወይራ ፍልጥ ተማግዶ ምነው ኩኩ ብሎ ሳይነቃ ምነው ነው ሳይጠረቃ መከከ በስሎ ሳይሰላ ደከከ ተፈጥሮ ፊቱን ጨፍግጎ እንደ ግራዋ ስር መድግጎ ውዳዱን እያነደደ አቤት ባያውን እያሳደደ እንደ ግራ ገመሬ በነፍር ጥፍሩ እየለቀመ የረጨነውን እየቃመ ጉልማችንን ሲያመት ነው። ወረታችንን ሲያበክ ነው እኮ፣ ማንን ልንኮንን ነው? የመቅሰፍት ደመና ሰሮ ሽቅብ ጠቅሶ ሲያርመሰምስ እንደ ወረግ ተደርምሶ እያንቃቃ እኛን ሲያምስ ወገብ ከፍሎ ደረት ገምሶ አቅም ሲከላን አቅምሶ እኮ እስከ መቼ እግዜትን እኮ እስከ መቼ ክራራይሶ የቀን ጨለማ ሲወረን እህል ሸማኔው ደውሮ ተጆቢራ ሲወረውረን አይቀጡ ቅጣት ቀጥቶ ቀሪ ወሬ ነጋሪ የሚያሳጣን። እኮ ምን በድለን ምን አጥፍተን ምን በወጣን? በባለቅኔው ሙልጌታ ተስፋዬ ዛሬ በሕይወት የለም፣ እውነት ከመንበሪህ የለህማ በተሰኘችው የሳምንቷ ምርጥ ግጥም የምሽቱን መጽሔት ጀምረናል። የከፋ የረሃብን ስሜት አጥንት ድረስ የሚዘልቀውን ስቃይ የሚስለው የሙሉጌታ እውነት ከመንበር የለማ ለዛሬው አሳዛኝ ሰው ሰራሽ መከራም የደረሰውን ስቃይ የሚያሳይ የሚገጥምም ይመስላልና ለራዲዮ መጽሔት ያለ ወትሮ ረዥም የሆነውን ይህን ግጥም ዛሬ በምክንያት ይሁን ስንል በመጠኑ ቀንጨብ አድርገን እንወስደናል። የባለቅኔው ምህላ በሚል ርዕስ በስንዱ አበበ ከታተመው የሙሉጌታ ተስፋዬ የግጥም መድብል ያገኘናትን እውነት ከመንበር የለህማ ገጣሚና ጸሐፊ ተውኔት አለማየሁ ገብረ ሕይወትን ያነበበልን አለማየሁ ገብረ ሕይወትን እናመሰግናለን። ሐዘንና ሰቆቃይ የተሰማበት የንጹሐን ደም በከንቱ የፈሰሰበትና የበረታ እንግልትም የተስተዋለበት የሰሞኑ የኢትዮጵያ ክራሞት ብዙም ሙዚቃ የሚጋብዝ አይደለም። እየየም ሲዳላ አይደለም የሚባለው። በምትኩ ታዲያ በእውቁ የሙዚቃ ቀማሪና መምህር ፕሮፌሰር አሸናፊ ከበደ እሳቸውም ዛሬ በህይወት የሉም፣ የእረኛ ዋሽንት ዝግጅታችንን እንጀምር ወደን ፕሮፌሰር አሸናፊ ከበደን የእረኛ ዋሽንት ነበር አድማጮች የሰማችሁት። የአዲስ አበባው መስኮት መከፈት ለምትጠባበቁ አድማጮቻችን ነው። አሁን የአዲስ አበባው መስኮት ተከፍቷል። አድማጮች ዛሬ ንጉሴ ታዲያ በሰሞንኛው የአገር ጉዳይ ዙሪያ ያተኮረ ቅንብር ነው ያደረሰን። ሀገርን ያህል ታላቅ ሀገርን ያህል ነገር ፍርድ ችላ ሊባል አይቻልም። ሕግ ሊናቅ አይቻልም ወይም ደ ችላ ሊባል አይገባ። ሕግ መከበር አለበት። ስርዓት መኖር አለበት። ሕዝብ መጠበቅ አለበት። ሕዝብ መከበር አለበት። ያለ ፍርድ መኖርማ እንስሳት፣ አራዊት ዝም ብሎ ያለ ሕግ እየኖሩ እየተበላሉ ነው የሚኖሩ አራዊቶች እንስሳዎችን እየበሏቸው። ሕግና ስርዓት ፍርድ ከሌለ፣ ቅጣት ከሌለ፣ ካሳ ከሌለ የበደለው የማይክስ የማይቀጣ ከሆነ የበደለው አመጸኛው የተበደለው ደግሞ የማይካስ ከሆነ ሁሉም እንደ ጉልበት ከሆነ ሀገር ይበላሻል። አሉላ እንዴት ሰነበትክ? ዛሬ ለየት ያለ ነገር ይዤ የቀረብኩ ይመስለኛል። በሀገራችን በየዕለቱ በቪኦኤም እንደምንሰማው ስለ ሕግ ብዙ ይነገራል፣ ብዙ ይወራል፣ ብዙ ይተረካል፣ ብዙ ይባላል። ሕግ አልተከበረም። ሕግ ተጣሰ። የሕግ የበላይነት ይከበር ይባላል። ኢትዮጵያ ከ አንድ ሺ ስድስት መቶ ሰማንያ ሰባት ዓመት በላይ ዕድሜ ያላት በሕግ ስትተዳደር ለመሆኑ የኢትዮጵያ የመጀመሪያው ሕገ መንግስት ምን ነበር? አንተም አድማጮቻችንም እንደምታስታውቱት ኢትዮጵያ እስከ ሺ ዘጠኝ መቶ ሀያ ሶስት ዓመተ ምህረት ድረስ የምትተዳደርበት ዘመናዊ ሕገ መንግስት አልነበራትም። ትተዳደር የነበረው ዛሬ የአንድ ሺ ስድስት መቶ ሰማኒያ ሰባት ዓመት ዕድሜ ባለው ፍትሐ ነገሥት የነገሥታት ፍርድ በሚለው ህግ መሰረት ነበር። ይህ ህግ ደግሞ ዓለም አቀፍ እንደ ነበር ምሁራንና የቤተ ክርስቲያን ሊቃውንት ይናገራሉ። እናም ታዲያ ልክ የዛሬ ሰማኒያ ዘጠኝ አመት ጥቅምት ሀያ ሶስት ቀን 1923 ዓመተ ምህረት ዘመናዊ ህገ መንግስት ለኢትዮጵያ እንደሚሰጥ በይፋ ተበሰረ። በዚህም ታሪክ መነሻነት በመጠኑም ቢሆን ስለ መጀመሪያው የፍትሐ ነገሥት ህግ ልናወጋ፣ ልንጨዋወት፣ ልናወራ ፈለግኩ። እንግዳዬ በዳግማዊ ምኒሊክ መታሰቢያ የመምህራንና ቀሳ ውስጥ ማሰልጠኛ ተቋም የሀዲስ ኪዳን መምህርና ፍትሀ ነገስት አዋቂው መጋቤ ሀዲስ አባ ገብረ መድህን ገብረ ይሖን ናቸው። አባ ገብረ መድህን፣ ፍትሀ ነገስት እንግዲህ ማለት ያው ፍትሀ ነገስት ማለት የነገስታት ፍርድ ማለት ነው ማለት ነው። እንግዲህ ይኸውም የተጻፈው በሶስት መቶ አስራ ስምንት ሊቃውንት በጉባኤ ንቅያ ነው የተጻፈው። የንቅያ ሊቃውንት አው የሰበሰባቸውም ያው ታላቁ ወራት መፍቀሬ እግዚአብሔር ቅዱስ ቆስጠንጢኖስ ነው የሰበሰባቸው ሊቃውንትን። አለም አቀፍ ሊቃውንት ሰብስቦ ህግ እንዲያወጡ እንዲጽፍለት ህዝቡን የሚመሩበት እንግዲህ ህዝቡ በምንድን ነው የምንመራ ብሎ በሀዲስ ኪዳን እየኖርን የኦሪስ ስራ እየሰራን እና ስለዚህ ህግ የለም። ስለዚህ ህግ አውጥታችሁ ጽፋችሁ ስጡ እያለ እናሱም ወደ እግዚአብሔር አመለከቱ ይላል። እና እንግዲያስ ከቡሊ ከሐዲስ አወጣታችሁ አወጣጣችሁ ጽፋችሁ ስጡት። ቆስጦንጢኖስ እንደዚህ ካለ ህዝቡን የሚመራበት ህግ ካማረው ከቡሊ ከሐዲስ ከአበው ሊቃውንት የተጻፈውን ስለ ህግ ስለ ሥርዓት አዎ ህዝቡ ስለሚመራበት ህግና ሥርዓት አወጣታችሁ ጽፋችሁ ስጡት ብሎ ጌታችን ኢየሱስ ክርስቶስ ነገራቸው፣ አዘዛቸው ነው የሚለው አባ ገብረ መድኅን ፍትሐ ነገስት አራት ክፍል እንዳለው ነው የገለጹልን። ግን እንደኛ ፍትሐ ብሔር እና የወንጀል ህግ እንደሚባለው ክፍል ክፍል አለው ይሄ ነገር። ፍትሐ ነገስት እንግዲህ ያው ነገስታት የሚፈርዱበት ፍርድ ነው። መንፈሳዊ ሁለት አይነት ነው፣ ሁለት ክፍል ነው። ፍትሐ ነገስት ሁለት ክፍል ነው። ፍትህ መንፈሳዊ፣ ፍትህ ስጋዊ ይባላል። መንፈሳዊ ፍርድና ስጋዊ ፍርድ ሁለቱንም አጠቃለ የያዘ ነው። አለም አቀፍ ነው ፍትሐ ነገስት እና ከብሉይ ከሀዲስ ከሊቃውንት ከሰለስቱ ቤት በፊት ከነበሩ ሊቃውንት ሁሉ ሰብስበው አዎ ሀያ ሁለት አንቀጽ መንፈሳዊ ፍትህ ፍትህ መንፈሳዊ ሀያ ሁለት አንቀጽ ስጋዊ ፍትህ ሀያ ዘጠኝ አንቀጽ በአጠቃላይ አምሳ አንድ አንቀጽ ነው። ፍትሐ ነገሥት አምሳ አንድ አንቀጽ ማለት አንዱ አንቀጽ እስከ አስር ምዕራፍ ያለው ነው። በጣም ትልልቅ ነው አንቀጹ ክፍል ማለት ነው። ያንን በሚቀጥለው ጊዜ አባ ገብረ መድን፣ ለዛሬ አመሰግናለሁ። በህግ ስትተዳደር የአንድ ሺ ስድስት መቶ ሰማኒያ ሰባት ዓመት ዕድሜ ያስቆጠረችው ኢትዮጵያ ዛሬ በምን ሁኔታ ላይ እንደምትገኝ በየዕለቱ የምናየው ነው። እንዴት ነው ነገሩ? ወዴትስ እየሄድን ነው? ያሰኛል። የዛሬ 15 ቀን እንገናኝ። ንጉሥ አክሊሉን ላመስግንና አድማጮች አሁን ወደ ተከታዩ ልሻገር። የሲኒማ ዓለም ድምፅ ነው።

...lip biberim. Ne olur Allah'ım, bir mı? Ağrı bayırlığının saflarına. Eğilirsin. Niye kedin bana yol zor bulandı, matel takım? Beyefendi, de ወደ ብራታችሁ ተነሳሽነት ሀገራችሁን ለመጠበቅ የግድ መለመን ነበረባ። እኔም በአንቺ ግሜ እንዲህ ነበርኩ። በፍቅር ላይ የሚጨምረው ነገር የለም። ይህ ቦታ ገነት እንጂ በእንግሊዝኛ የትርጉም ንባብ ጭምር የሚታየው ፊግ ትሪ የኢትዮጵያዊቱ እስራኤላዊት ዲሬክተር አለምወርቅ ዴቪድሰን በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። አለም ወርቅ የራሷ ታሪክ አካል የሆነውና ከፍተኛ ተወዳጅነት ያተረፈላት ይህ ፊልሟ የሦስት ፊልም ፌስቲቫሎችም አሸናፊ ሆኗል። በዩናይት ስቴትስ ከፍተኛ እውቅና የተሰጠው የሲኒማና የቴሌቪዥን ገምጋሚ ድርጅት ፊክትሪ ውብ ግሩም የፍቅር ታሪክና አስደማሚ ታሪክ የሚተርክ ድንቅ ሲኒማ ነው ይለዋል። ከዲሬክተሯ አለም ወርቅ ዴቪድስን ጋር በፊልም ስራዋ ዙሪያ እናወጋለን። ተወዳጁን የማሆይ ጽጌ ማርያም ገብሩን ሐምለስ ዋንደረር ነበር የሰማ ነው። አድማጮች፣ ሌላም የምንተዋወቀው የጥበብ ሥራ እናም የጥበብ ሰው አለን። እዚሁ ዋሽንግተን ዲሲ ውስጥ በታዋቂው የሼክስፒር ቲያትር በመታየት ላይ ያለ ቲያትር ነው። ኤቭሪባዲ የቲያትሩ ርዕስ ነው። ታዲያስ ኤቭሪባዲን መተዋወቃችን ለምን ትሉኝ ይሆናል። በቲያትሩ ፈጣሪን ተመስሎ ዋናውን ገጸ ባሕሪ የሚጫወተው ከኢትዮጵያውያን ቤተሰቦቹ የሚወለደው አሜሪካዊው ወጣት ተዋናይ ዮናታን ገበየው ነው ምክንያታችን። በዚህም ላይ ቅንብር ይዘን እንቀርባለን። አድማጮች አሁን ኢትዮክራሲ በድጋሚ ሊሰሙ ከተመረጡ ቅንብሮች ውስጥ አንዱ ነው። ኢትዮክራሲ አዲስ የፖለቲካ ዘይቤ በእኔ አስተያየት ምክንያቱ ዝነኛው ምሁር ፒተር ድረከር የነገሩን ነው። ማኔጅመንት ዋናው የቀረው ነገር ሁሉም የእርሱ ውጤት ነው፣ ጸሐፊው ይንደረደራሉ። በዚህም መሠረት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። የሥራ አመራር ሙያ አማካሪው አቶ አባተ ካሳ ናቸው። በመጀመሪያው ክፍል ውይይታችን ወቅት ይህን ያሉን አዲስና አይነተኛ የመንግሥት አስተዳደር የሚያስተዋውቀውን ጽሑፋቸውን ተወያዩበት በሚል ካቀረቡበት በአገር ጉዳይ ላይ እያተኮረ ወጋችን የተወሰደ ነው። በዓለም ዙሪያ በስፋት የሚታወቀውን የፖለቲካ ሥርዓት ከሀገር በቀል ፍልስፍና ጋር በማዋሃድ ኢትዮጵያዊ የምጣኔ ሀብት ሥርዓት እንገንባ፣ ይህም ለዛሬቱ ኢትዮጵያ በእጅጉ የሚበጅ ይሆናል ይላሉ አቶ አባተ የኢትዮክራሲን ምንነት ሲያስረዱ። ለዛሬም በመጠኑ ቀንጨብ አድርገን ደግመን ልንሰማው ወደናል። አቶ አባተ ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ። እርስዎ ረጅም ዓመት በዚህ በዩናይት ስቴትስ እንደኖረ ሰው የገዛ ልጆችን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሀሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ብዙ መቶ ዓመታት ወደኋላ የሚወስደንን ጽንሰ ሀሳብ ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ይሄ ተሞክሯል? ሌላ ቦታ ኢትዮክራሲ? በኢትዮጵያ ነው የምንሞክረው። ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቅተናል? በነጻነት የኖርን ነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ የማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው። ፕሪስክሪፕሽን አድርጌ አይደለም ያቀረቡ የሐኪም ማዘዣ አይደለም፣ አይደለም። እና በዚህ መነሻ አድርገው እንዲያዳብሩት በጎደለ ብዙ መጽሐፍ የሚቻልበት አርዕስት ነው ያስማማል። ምናልባትም እርስዎ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። እስኪ ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሀሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል? የትኛው ይጣላል? እንዴት ተደርጎስ የአገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሀሳብ የአሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው። አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ዋናው ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቁነዋለን? ለምንድን ነው እንደ ራሳችን የማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳያደርግ የምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር የማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበረ ኤክሳይትድ መሆነው ኢትዮጵያዊ ያገኘው ብዬ እንዲ የት ገባ? ያ ሁሉ ፍቅር እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው እሱ ቋንቋው ራሱ ሁሉ ጌጥ ነው ያደግኩት ሀረር ነው የሀረር ልጅ ነኝ እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ እጠቀምባቸዋለሁ እናገራቸዋለሁ ጠባችን በቋንቋችን ላይ መሆን የለበትም ቋንቋው ልዩነቱ ጠቃሚ ነው ውበት ጉልበታችን ይገባ ነበር እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌ አለሁኝ በሰፊው። እያደግን እየተለወጥን እየተሻሻልን የመሄድ ነገር። እንዴ ለምንድነው እዛ አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናደረግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው። አቶ አባተ፣ የምሻሻልን ፅንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሑፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ ያን መጠቀም የዕለት ተዕለት ሕይወታችንን ያቀለልን ይሆናል። የአስተሳሰብ መንገድን ማሻሻልስ ዘመን የጠገበ ታሪክ ያለንን ያህል ስር የሰደደ የቆየ አሰራር ልማድም አለ። ያም መሻሻል ያለባቸው ቦታዎች ተነቅሰው እንዲለወጡ እርሱ አሁን እንደሚመክሯቸው አዲስ አስተሳሰቦችን ማስተናገድ እንዲቻል የተለመደ ያልሰራ መንገድንም አለመቀበል የለም፣ እስኪ ደግሞ አልሰራም ብለን እንድንጠይቅም ማሰብ ይፈልጋል። አንዳንድ ምሳሌዎች እናነሳለን በዚህ በኩል የሚሉት ካለ እኔ መጽሐፍ ጽፌ ያለሁኝ የፋይዳ ትንታኔ ነው። የመጽሐፉ ጽ ህንደሳ እና የፋይዳ ትንታኔ በእንግሊዝኛ ቫሊዩ አናሊሲስ እና ቫሊዩ ኢንጂኒሪንግ ሁለቱም ታትመው ቀርበዋል። ገበያ አራት ዓመት ነው፣ ሶስት ዓመት። እዛ ውስጥ በብዛት የቴክኖሎጂ ነገር እንዴት እንደሚለወጥ፣ የስራ አሰራር ዘዴ እንዴት እንደሚለወጥ። አሁን የእኛ ጥሩ ምሳሌ ኢትዮጵያ ውስጥ ኢትዮጵያ አየር መንገድ። ኢትዮጵያ አየር መንገድ ስገባ ኢትዮጵያ አየር መንገድ ራሱ የስምንት ዓመት ልጅ ነበር። ያኔ የነበረን ዲሲ ስሪ እና ሲ ፎርቲ ሰቨን ነበር። ቀስ ብለን ዲሲ ስክስ ቢ ውስጥ ገባን። ቀስ ብለን ሲቪ ፎርቲ ኮንቬየር አውሮፕላን ገዛን። ከዛ በኋላ ነው ጀት የገባ ነው አስታውሳለሁ። የኢትዮጵያ አየር መንገድ መሪ ቪካረል ይባላል ዋይ ኤም ሲ ኤ ሄዶ ንግግር ሲሰጥ እኛ ኢትዮጵያ አየር መንገድ ከፒስተን ኤጅ ካልወጣንና ወደ ጄት ኤጅ ካልሆን ከዓለም ገበያ እንወጣለን ባጭር ጊዜ ውስጥ ብሎ የጄት አውሮፕላን እንድንገዛ ካምፔን ያደርግ ነው። ለውጥ ለውጥ፣ መሻሻል አለብን። የኢትዮጵያ አየር መንገድ እንደዚህ ሰክሴስፉል ሆኖ በዓለም የቻለው በዓለም ተወዳዳሪነት በመቅረብ ነው። ኮምፔቲቲቭ አድቫንቴጅ እንዲኖረው በእውቀት ላይ የተመሰረተ እድገት ነው እና ኢትዮጵያ አየር መንገድ እንደው የመጀመሪያውን የአውሮፕላን ሞተር እኛው ራሳችን ሰርተን ነምበር ዋን የሚል ምልክት ጽፈን ፎቶግራፍ ሁላችን የተነሳ ነው አስታውሳለሁ። ምክንያቱም በዛ ጊዜ አንድ አይሮፕላን እቃ ሲበላሽ ውጭ ሀገር ነበር ምንለው በኋላ እራሳችን ይህንን መስራት ጀመር። ግርማዊ ጃንሆይ አንድ ትልቅ ምኞት ዓላማ ነበራቸው። ይኸው ምንድን ነው? ኢትዮጵያ አየር መንገድ በኢትዮጵያኖች ብቻ እንዲካሄድ ይፈልጉ ነበር፣ እንድንረከብ ይፈልጉ ነበር። እና ኢትዮጵያኒዜሽን ፕሮግራም ነበረ፣ ኢትዮጵያዊ የማድረግ እውቀት የሚባል ነገር። በእውቀት ላይ የተመሠረተ ኢኮኖሚ ለመገንባት አንዱ ትልቁ ምሳሌ የነበረው ኢትዮጵያ አየር መንገድ እና አሁን ያን ምሳሌ አሳይቷል። ኢትዮጵያ ውስጥ ይሰራሉ ከሚባሉት መስሪያ ቤቶች አንዱ እሱ ነው። አቶ አባተ፣ ይሄ ምናልባትም ሌሎች መሰል ጥያቄዎችን በምናባችን እንድናሰላስል እንድናስብ ያደርጋል። የግድ ነቀፌታም ባይሆን ዘመን የጠገበ የግብርና ልማት አሰራራችን ቶሎ የሚመጣ ነው ብዙዎች ያነሱታል፣ ይተቹታል። ዛሬም በበሬ የሚታረስበትና በዚህ እጅግ በገዘፈ የሕዝብ ቁጥር የተለየ ኗኗር ውስጥ ከብዙ መቶ ዓመታት በፊት ሲደረግ እንደነበረው መኖራችን ይጠይቃሉ። ወደ ዘመናዊ እርሻም ቢገባ አስተሳሰቡ ከዛ ብዙ ያልራቀ ይመስላል። ከመሬት ይዞታ ጋር፣ ከሰዎች ነጻነት አስተሳሰብ ጋር፣ ከምርታማነት ማደግ ጋር፣ ከብዙ ፈተናዎች ጋር ያገናኙታል። እርሶስ ከሚረዱት ዲሞክራሲ፣ በመሻትና አዲስ ሀሳብ በመፈለግ ብቻም መምጣት አይችልምና እዚህ መሻታችን ውስጥ ሌላ ምን መታከል አለበት? ለውጡ የራሳችን እንዲሆን በተግባር ሌሎችን ከመለወጣችን በፊት በራሳችን ምን መቀየር አለበት? መሪዎች መሪዎች መሪዎች በጣም የተጎዳ ነው። መሪ እንዳይፈልቅ መንገዱ በደንብ ስላልተከፈተ፣ ዲሞክራሲ ቢመጣ እድሉ ይሄ ነው። ተወዳዳሪ መሪዎች። ይሄ የፖለቲካል ሲስተም ፖለቲካል ፓርቲ ስላልነበረ ነው እኮ ደርግ ሃይጃክ ያደረገው ለውጡ የተማሪውን እንቅስቃሴ ቫኪዩም ተፈጠረ። ያኔ የፖለቲካል ፓርቲ ሲስተም ስላልነበረ ወታደሩ ስልጣን የያዘ እና መሪም ደሞ ሊፈልቅ የሚችለው ያ የውድድር እድሉ ስነ ስርዓት የመንግስት ስነ ስርዓት እሱ ራሱ እዚህ ጻፍኩት አርቲክል ውስጥም፣ ስለዚህ ስለ ኦክስን ፕላዊንግ ሞፈር ቀንበር እርሻ ያንን አምቢሽን ከዛ ለመውጣት እንዲ፣ አሁን ለምሳሌ አንድ ሚውዚየም ብትሄድ አለ። እዚህ ዋሽንግተን ዲሲ አንድ ሚውዚየም አለ። እኔ ብዙ ፎቶግራፊዎች አንስቻለሁ። እንዴት አርገው በሞፈርና ቀንበር ከማረስ ወደ ኮምባይን ሃርቬስተር እንዴት እንደደረሱ በየጊዜው ለውጥ በማሻሻል እነኝን አግሪካልቸራል ኢምፕሊመንትስ በማሻሻል እንዴት አድርገው የግብርናን ድሮ ሰላሳና አርባ ፐርሰንት ገበሬ በነበረበት ሀገር ዛሬ የአሜሪካ ሶስት ፐርሰንት ማክሲመም ፋይቭ ፐርሰንት ወደ ፖፑሌሽን ነው፣ በግብርና አሜሪካንንም አብልተው ለሌላም የሚተርፉ ያ ፕሮደክቲቪቲ ያ ኤፊሽንሲ ያ ኤፌክቲቭነስ የመጣው በእውቀት ነው፣ በትምህርት ነው። ስለዚህ ይሄንን አሁን የተጀመረውን ከጎሳ ፖለቲካና የአገዛዝ አምባገነን ስነ ስርዓት ከሱ ብንገላገል ነው ያንን ሁሉ ድል ውድድር በጣም ጠቃሚ ነው። ውድድር ሁለት ነገሮች ያፈራል። ኳሊቲ ያፈራል እና ደግሞ ወጪን ይቀንሳል። አሁን ብዙ ቦታ ብክነት ነው ያለው። ይህን የፋይዳ ትንታኔ መጽሐፍ ብታይ አንድ አስራ አራት ዝርዝር ብክነቶች አሉ። እና ያንን ለማድረግ እውቀት ኦፐሬሽናል ኤክሰለንስ የሚባል ትምህርት አስተምራለሁ በአማርኛ የትግበራ ልህቀት በእሱ ለማስተማር በበኩሌ እንዳውም ለዶክተር አብይ ልኬ ነበረን። መቶ ሰው መጥቼ በነፃ ላስተመር ብዬ መጽሐፌንም ልኬ ነበረን። ይድረሰው አይድርሰውም አላውቅም። ጠብቃለሁ። እንደ እሱ አይነቱን ድጋፍ የሚፈልግ አስተዳደር መሆኑን በይፋ ተናግረዋል። እንደ እርሱ አይነቱን ድጋፍ ደግሞ የሚቀበሉበትን ሁኔታ እንሰማ ይሆናል። አቶ አባተ ኢትዮክራሲ በሚል አዲስ ጽንሰ ሐሳብ መሰረት በኢትዮጵያ ውስጥ ሁነኛ የዲሞክራሲያዊ ሽግግር ለውጥ እንዲኖር ይልቁንም ደግሞ ኢትዮጵያዊነት መንፈስ እንዲላበስ በእውቀት ላይ የተመሰረተ የለውጥ ሂደት መዘውሩ መንቀሳቀስ እንዲጀምር የሚመክሩበት ረጅም ጽሑፍ በአማርኛም በእንግሊዝኛም አቅርበው የትኩስ ስሜት በዚህ ሰዓት የሚከታተሉን አድማጮችም እንዲሟገቱ፣ እንዲነጋገሩበት የሚያበረታታ በሌሎችም የሚጋባ ይመስላል። ሌሎች ባለሙያዎችን ጨምረን በዚህ ባነሷቸው ሀሳቦችም ሆነ ሌሎች ላይ መልሰን እንደምናገኘው እንደምንወያይ ተስፋ አድርጋለሁ። ለአሁኑ ግ አመሰግናለሁ። እግዚአብሔር ይስጥልኝ። እድሉንም ስለሰጣችሁኝ፣ አቶ አሉላ ቪኦኤን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የእውቁን የሙዚቃ ሰው የኢትዮ ጃዙን ፈጣሪ የሙላቱ አስታጥቄን የከርሞ ሰው የካሊፎርኒያዎቹ ታዳጊዎች የጃዝ ሙዚቃ ተጫዋቾች ናቸው የተጫወቱልን። ማኅበራዊ ሥራ ፈጣሪነት እንግዳችን አቶ ክብረት አበበ ናቸው፣ የአዲስ አበባው ጠብታ አምቡላንስ መሥራችና ባለቤት ባለፈው የነሐሴ ወር ወዲህ ወደ ስቱዲያችን ብቅ ባሉበት ወቅት ካደረግነው ሰፊ ውይይት የተወሰደ ምጥን ምልልስ ነው። ለዛሬ ቀደም ብዬ እንደጠቆምኩት፣ በድጋሚ ሊሰሙ ከተመረጡ ቅንብሮች አንዱ ያደረግ ነው። እስኪ ወደ የቀን ተሞክሯችሁ እንዝለቅ። በተጨባጭ አንድ ሰው የመንገዶች የስልኮች የመተላለፊያዎች ውጥንቅጥ ያለበት ከተማ ነው። በጣም በተደራጀ ከተማ አንዳንዴ ያስቸግራል። አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መሀል መርካቶን አስባለሁ። ምናልባት ብዙ ነገሮች ተቀይረው ሊሆን ይችላል፣ የረጅም ጊዜ ስለሆነ ከሀገር ከወጣው ነገር ግን እንዴት ዶ በተጨባጭ ቀናችሁን ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ ራሱ ስራው የሚደቅነው ፈተና፣ በትክክል ያና ሰው በሰዓቱ ደርሶ ነብሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? የአንድ ቀን ውሏቸውን እስኪ እንደው በጨረፍታ ያሳዩ። እውነቱን ለመናገር ቅድም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነቱን ለመናገር ና መቆም መልስ አይደለም። ስለዚህ ሁልጊዜ ችግሮች አሉ፣ ችግሮችን ለመፍታ መሞከር አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለ። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን 8 35 የሚባል ሰዎች በቀጥታ የሚደውሉበት በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ከሆስፒታልም፣ ከቤቱም ይህን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲህ መስራት አለበት ብለን አናምንም። ይሄ ናይ ዋን ዋን እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን የምንሰራው። አሁን ላለ ሁኔታ ግን ሰማኒያ ሰላሳ አምስት ይደወልልናል። በተደወለልን መሰረት ጂፒኤስ አለው አምቡላንሱ፣ ቦታ ያመላክታል፣ ቦታ ያመላክታል። በዛ መሰረት እንሄዳለን። ጂፒኤስን ባይኖር የእኛ አኗኗር ደግሞ መንገድም ትጠይቃለ ወይ ደግሞ የሚታወቅ መንሰል፣ ለምሳሌ ፈረንሳይ ለጋ ሲሆን ብንጠራ ኤምባሲው በር ላይ ብንል፣ እንደምታውቀው የእኛ አኗኗር የአሜሪካ አኗኗር አይደለም። የእኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል፣ ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋን ያላችሁት ፈረንሳይ ኤምባሲ? እስቲ አንድ ሰው ፈረንሳይ ኤምባሲ ጠብቀኝ ብንል በሩ ላይ አንድ ሰው ይጠብቃል። ስለዚህ በግራ በቀኝ የሚለውን ነገር ለመወጣት ቶሎም ለመድረስ ያንን ሰው በአምቡላንስ ላይ ያደርጋል ወደ ቦታ እንሄዳለን እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው የአካባቢ አሁን አሜሪካን ሀገር መጥተ ተጠርተ ብትሄድ የታመመው ሰው ብቻ ነው ሊገጥም የሚችለው ግን መድረስ ችግር የለም። ቁጥሩን እስካወቀው ድረስ እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም። አይደለም አሁን መንገድ ላይ መንዳት እስካለ መቻል ነው። ምን ችግር አንደኛ ድሮ ያሉ ትራፊክ ፖሊሶቻችን ለምን ባዶ ሆነ ትጮኋለ፣ ባዶ ነው፣ ምንም የለም። ለምን ትጮህ አለ። ወደ ምንተኛ ለመድረስ ባዶ መሆን አለ። እኛ ግን ባዶ ስንደሆን ነው የምንጮኸው። ይሄ ደግሞ ቅጣት ወረቀት ሁሉ እንቀበልበት። ይህን በምንድን ነው ነው ምትፈታው፣ ትራፊክ ፖሊሶችን በማስተማር። ስለዚህ ከሌሎች ጋር ኮርዲኔት አድርገን አዲስ አበባ ውስጥ ከ20 ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም፣ በካናዳ ኤምባሲ በተደረገልን ድጓማ መሰረት። ልል የምፈልገው ምንድን ነው ችግሮች ሲመጡ ችግሮቹን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል ምንድነው የምታደረጉት? ነው ምንድነው እኔ ስራ ፈጣሪ ነኝ። አጠገብ የሚያሉ ሰዎች ስራ ፈጣሪዎች ናቸው። ክፍተትን ነው ያሉ። ስለዚህ ሁልጊዜ አንዱ መሮችን ኢኖቬሽን ኢንተርፕረነርሺፕ ነው የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜሪኮችን ይዞ ለምሳሌ አደጋው ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካቶ ኢምፖርተንቱ የተማረው ሰውና የያዘው መሳሪያ ነው። መኪናም ቢሆን እኮ አምቡላንስ ተብሎ እየጮኸ ሄደው ከውስጡ ባዶ ከሆነ መኪና ነው እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ቢያደርጉ፣ ትንፋሽ ከሌለ ትንፋሽ ቢሰጡ፣ እየደማ ከሆነ ደሙ ቢያቆሙ፣ ራሱ ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ፣ ቀጥሎ አምቡላንሱ ይመጣል። ከዚያ የሚቀጥለው ስራ ግማሹ ተቀርፈዋል። አዎ። ስለዚህ አሁን ከሶስት ወደ ሀያ አምቡላንሶች አድርገናል። እንዳልኩ ችግሮች የምንፈታበት ኢንተርፕረነርሺፕ ነው የገጠመን ችግር በፊት ነርሶችን ስልጠና እየሰጠን አምቡላንስ ውስጥ ማድረግ ነው። ሹፌር ከታክሲ ሹፌር እናደረጋለን። ከዛ በኋላ ደግሞ ነርስ ለብቻው እንቀጥራለን። እሱም በድንገተኛነትስም ስለዚህ ችግር ነው ማለት። ዓለም እንዴት ነው እየሰራ ያለው? በጣም ብዙ አገር ሄጄ አየሁ። ፓራሜዲክ ሆኖ አምቡላንስ ማይነዳ ፓራሜዲክ የለም። ሁለቱንም ሙያ ይማራሉ። ሁለቱንም ሙያ ይማራሉ። ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው። እኛ ጋር ብንመጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከምትሰጥ ሌሎች ወጣቶችን ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታደርግ ትችላለህ። ስለዚህ ባለፈው ሁለት ዓመት ለሁለት ዓመት ያህል ሞተር ሳይክል የሚነዱ አምቡላንስ የሚነዱና ድንገተኛ ሕክምና አገልግሎትን ከመሰረታዊነትም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨር ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋር በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ ብዙ ጊዜ ግድ የሚለኝ መክፈል የማይችሉ ሰዎች ነው የኔ ኢንተረስት። አሁን እዚህ ወጣቶች ቢሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው። እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደረጉ ቢዝነስ ሞዴል ነው የምንሰራው። ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ ኢኒሽያል ገንዘቡን ካገኘ በኋላ ሲስተሙ ማስኬድ ትችላለ። ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመርቀን አሁን ወደዚህ ከመምጣታችን በፊት እነዚህን የአስራ አራት ፓራሜዲኮች ለሁለት ዓመት አስተምረን እንደገና ጠብታ አምቡላንስ ውስጥ ቀጥረን ስራ ጀምረው ነው የመጣ ነውና፣ ይሄ ችግርን ስታይ ችግር ውስጥ ያለው እድል ነው ሊያስፈነድቅ የሚገባው ችግሩን ይዘ፣ ግን ብትቆዝም ለአንተም አይጠቅመም ለሀገርም አይጠቅመም። ሀገሩን ፍልስፍና ነው ፈተናን ወደ እድል መቀየር። እንደ ኢትዮጵያ ከእድል ይልቅ ፈተና በበዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ሊሄድ አዲስ በመሆኑም የምትሰሩትም ስራ ፈተናዎቹም፣ ዝርዝሮቹ ብዙ ጥያቄዎች እንድናንሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል ቅድም አነስቴዣ እንዳሉት የሚገልጸው አይመስለኝም። ማደንዘዝን ቶሎ ፈጠን ብለን የምናስበው ከምትሀትም ጋር ልናገናኘው እንፈልጋለን። መደንዘዙ ለህክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ የሚመጣልን ነገር ግን ሌሎች ስራዎች አሏቸው። ቀዶ ህክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን ውጭ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ ይንገሩን። የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል። አዎ የማደንዘዣ ህክምና እኔ መቼስ በጣም ወደ እጄ ነው የተማርኩት ተማርኩት። በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው። ህክምና ትምህርት ቤቱ ህክምና ትምህርት ቤቱ መስራች እና ብዙ አመት ብዙ አንስቴቶችን አስተማሩ። በኋላ በኤርትራና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንዱ ልሄ እሱ ነበር ና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአነስቴዚያ ማህበር በአነስቴዚቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንሳችን ውስጥ እሳቸውን አስጠርጄ እንዲሸለሙ ያደረኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራ። ትምህርት ስትማር እንድትወደው ካልወደድከው፣ በተለይ ሄልዝ ከሆነ በጣም አስቸጋሪ ነው። እና አነስቴዚያን በጣም ወድጄው የተማርኩት በጣም ወድጄው የሰራሁት ስራ ነው ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ነው። ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛ ሆኑ የማርኛ ያመጣል ብለን እናስባለና ሰው ሁሉ የሚያውቀው ምንድን ነው፣ ማደንዘዣ ሲባል ማደንዘዝ ብቻና ጀነራል አንስቴዚያ የምንለውን ብቻ ነው የሚያውቀው። አካል በሙሉ የሚዝልበት ህመም፣ ስቃይ፣ ስሜት የማይሰማው ነው የሚያውቀው። ግን ማደንዘዣ በጣም ብዙ ነው። ለምሳሌ ሰዎች ሲወልዱ አሁን አሁን ጀነራል አንስቴዚያ ወይ ደግሞ ይሄ አሁን የምንልህን መስጠት አያስፈልግም። በቀላሉ ከገበታች ያሉት ነርቮች ብሎክ አርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች የምንገላገልበት ሲስተም አለ። የማደንዘዣ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ የህመም ስቃይን ነው የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ ቀዶ ጠጋኝ ሐኪሙ ቀዶ ጥገና ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አነስቴዚያውን ማስጠት ስንችል። ስለዚህ እሱን ደግሞ የምናመቻችበት በፊተኛው ራሱን ህመሙ እንዳይሰማው የቀዶ ጥገና ሐኪሙም በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ የምንተነፍሰው ጡንቻ ስትሮንግ ሲሆን ስለዚህ ነው እንደምታየው የአየር መቀባበል በአትሞስፌር ይሄድና በሳምባ መካከል እየሆነ የሚሄደው። ካልሆነ ግን አነስቴዚያ ላይ ነው ሰው ያለው ማለት ነው። የተቀበልከው ሰው ደግሞ እኔ ተነፍስላለሁ ብለህ ደሞ አንተ መተፈስ ደሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ። ትልቅ ችግር ሊከሰት ይችላል። ማደንዘያ ሕክምና አሁን ውሳኔ የምታደርግበት ሕክምና ዘርፍ ከጀመርክ በኋላ አንብበህ መጥተህ ይህንን በዚህ ያስተካክሏሉ። ስለዚህ የራሱ የሆነ ባህሪዎች አሉት እና እንደ ይህን ጥያቄ ከበር ማድረገው ብዙ አይነት የማደንዘያ አይነትና ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይለኝ። የሚያግባባ ይመስለኛል። በርካታ ሀሳቦች እንዲሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው፣ የነካካ ናቸው። አንድ ነገር መጀመር አለብኝ። በጣም ይቅርታ። የዓለም የማህበራዊ ስራ ፈጣሪዎች ፎረምን ታስተናግዳለች። አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው በጣም ደስ ብሎን ይህን ፎረም ለማድረግ ከሀገሮቻችን ጋር ትልቅ ዝግጅት ላይ ነን። በውጭ ሀገርም በተለይ አሜሪካን ሀገር ብዙ ሰዎች አግኝቻለሁ። ጥሩ ጥሩ ሀሳብ አላቸው። ይህንን ማህበራዊ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፍራቸዋለሁ። ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መተዋቴ እንድንያረ መልካም ቀደም ብለው ያሉት ማደንዘዣ ሕክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራችና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም እግዜር ይስጥልኝ። አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ይልቁንም በወቅታዊ የኢትዮጵያ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ለራዲዮ መጽሔት ብላችሁ እንድትሳተፉ እንድትልኩልን እንጋብዛለን። ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን አሁን አድማጮች፣ የዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ እመለሳለሁ። አሁን ከእውቁ የረቂቅ ሙዚቃ ተጫዋችና አቀናባሪ ግርማ የፍራሻዋ ጋር ልተዋችሁ። Bye. ተጫዋቾች አሁን የዜና ማጠቃለያ ይነበባል። ሰሞኑን በኦሮሚያ በሐረሪና በድሬዳዋ በተከሰቱ ግጭቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ንግግር አድርገዋል። ፕሬዚደንት ዶናልድ ትራምፕ ኡክራይን በቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ላይ ምርመራ እንድታካሄድ መጠየቃቸው ሊያስከስሳቸው አይችልም ሲል የዋይት ሀውስ ቤተ መንግስት ተከላከለ። በይሩት ዛሬ በብዙ ሺህ የሚቆጠሩ ሰዎች ለሊባኖስ ፕሬዚዳንት ያላቸውን ድጋፍ ለመግለጽ ተሰልፈዋል። የድጋፍ ሰልፍ የተካሄደው በሰሜን ምስራቅ በይሩት በሚገኘው የሚሸል ኦን ፕሬዚዳንታዊ ቤተ መንግስት አጠገብ ነው። በኢራቅ መዲና ባግዳድ የሚካሄደው መንግስትን የሚቃወም ሰልፍ ዛሬ ዋና ዋና መንገዶችን መዝጋቱ ተዘግቧል። ዛሬ ባግዳድና በሌሎች የኢራቅ ከተሞች ያሉት ትምህርት ቤቶች እንዲሁም የመንግስት መስሪያ ቤቶች ተዘግተው ውለዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሦስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሦስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢያሉ